ብሔራዊ መግባባትን ለመፍጠር የሚያስችል መድረክ ለማዘጋጀት የኢትዮጵያ ራዕይ ፓርቲ ኢራፓ ለሀገር ውስጥ የፖለቲካ ድርጅቶች ጥሪ አቅርቧል። በሀገሪቱ ውስጥ እየታየ ያለው ሁኔታ ለመድረኩ አመቺ እንደሆነም የፓርቲው አመራር አስታውቋል። መለስካቸው አመሃ ዝርዝር አለሁ። የኢትዮጵያ ራዕይ ፓርቲ በሀገር ውስጥ ለሚገኙ ፓርቲዎች ሁሉ እያሰራጨሁ ነው ባለው የጥሪ ደብዳቤው ላይ እንደገለጸው ኢትዮጵያውያንን የሚያሳስሩ ኃይሎች ሁሉ በእጅጎ ተዳክመዋል ይላል። ይህንን ላልቷል የሚለውን ትስስር እንደገና ለመገንባት ከተመሠረተበት ጊዜ አንስቶ ሲጥር እንደነበረም ኢራፓ በዚህ የጥሪ ደብዳቤው ላይ በአጽንኦት አስታውቋል። ይህን ጥሪ ለፓርቲዎች ያቀረበበትን ምክንያትም የኢራፓ ዋና ጸሐፊ አቶ መላኩ መሰለ ለቪኦኤ አብራርተዋል። ዛሬ ያደረግነው ጥሪ ምንድን ነው? ለሁሉ አቀፍ ብሔራዊ መግባባት የተሳትፈው ጥሪ በሚል ከባለ ድርሻ አካላት መካከል ትኩረት ያደረግነው ፖለቲካ ፓርቲዎች ላይ ነው እና ምክንያቱም ፖለቲካ ፓርቲዎች የሀገሪቱ ጉዳይ ይመለከተናል ሲሉ ከሌሎች አካላት በተለየ ሁኔታ እስከ መምራትና ሕዝብን እስከ ማስተዳደር በጣም እንደርሳለን በሚል ብቃትና አቋም እንደተዘጋጁ ስለሚገልጹ ለዚህ ብሔራዊ መግባባት አስኳልነት መጀመሪያ መደራጀትና መነጋገር ያለባቸው የፖለቲካ ፓርቲዎች ናቸው ብለን ስለምናምን በሀገር አቀፍ ደረጃ የተቋቋሙም ሆነ የክልል ፓርቲዎችን በመላ ዛሬ ደብዳቤ እንዲደርሳቸውና ጥሪው እንዲደርሳቸው አድርገናል። በኢራፓ እምነት የብሔራዊ መግባባትን ምክንያት ባለመገንዘብም ሆነ ወይንም መግባባቱ እንዳይኖር ከመፈለግ አኳያ ብዙ የፖለቲካ ፓርቲዎች እንደ አጀንዳም አይቆጥሩትም ነበረ። አሁን ግን የተፈጠሩት ሁኔታዎች የብሔራዊ መግባባትን ጥያቄ ጉልህ አድርገው አውጥተውታል ሲሉ አቶ መላኩ ያብራራሉ። ይህን ጥሪ ፓርቲያቸው አሁን ያቀረበውም ለዚሁ እንደሆነ ያስረዳሉ። የአሁኑ ወቅታዊ የሀገራችን ነባራዊ ሁኔታ በተጨባጭ እያንዳንዱን የህብረተሰብ ክፍልና በተለይም የኢትዮጵያ ጉዳይ ቀጥተኛ ይመለከተናል ብሎ ማደርሻ አካላት ዘንድ የብሔራዊ መግባባት አስፈላጊነት ከፍተኛ ትኩረት ተሰጥቶት በተለያዩ ሚዲያዎችም መድረኮችም እየተንጸባረቀ ይገኛል። ስለዚህ የራፓ ምንድን ነው እንደ አቋም የያዘው ይህንን ቀደም ሲወተውትለት የነበረውን የብሔራዊ መግባባት አጀንዳና ሀገራችንን ከህልውና ጥፋትና ህዝቡንም ደግሞ ከጥፋት ቋፍ ለማዳን የሚያመቸውን ብቸኛውን መንገድ ለመከተል ብዙሃኑ የስልጣን ላይ ያለውን ህወሀት ያድግን ጨምሮ ፈቃደኝነታቸውን በማሳየታቸው ይህ ለኢራፓ ለቆመለት ዓላማ መንገዱን ጨርቅ ያደርግለታል ማለት ነው። ሀሳቡንም ተረድተዋል። ተጨባጭ ነባራዊ ሁኔታውም በሀገሪቱ ተከስቷል ብለን እናምናለን። ኢራፓ ይህን የብሔራዊ መግባባት አስኳል ብሎ የጠራውን መድረክ ካሳካ በኋላ ከፓርቲዎችም ሌላ የተለያዩ የኢትዮጵያ ጉዳይ ያገባቸዋል የሚባሉ አካላት ሁሉ ይሳተፉበታል ብሎ የሚጠብቀውን ሰፊ ጉባኤ እንደሚያዘጋጅ ዋና ጸሐፊው ለቪኦኤ ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ